የሰማያዊ ፓርቲ ፕሬዚዳንት አቶ የሸዋስ አሰፋ የዛሬ መግለጫ ዓላማና ይዘት አስመልክተው ተከታዩን ብለው ነበረም። የዛሬው መግለጫችን አቶ አግባው ሰጠኝ የሰማያዊ ፓርቲ የብሔራዊ ምክር ቤት አባልና የሰሜን ጎንደር ዞን አስተባባሪ እሳቸው ላይ የደረሰውን መከራና ስቃይ በተመለከተ ነው። በተለይ ከሰሜን ጎንደር ተይዘው ከመጡበት ጊዜ ጀምሮ በሽብር ነበር የተከሰሱት። በእነ መቶ አለቃ ጌታቸው መኮንን መዝገብ ነበር የተከሰሱት። በዛ ነጻ ተብለዋል። ግን በ2008 ነሐሴ በደረሰው ቅሊንጦ ቃጠሎ ምክንያት አሉበት ተብለው ተጠርጥረው በዛ ነው አሁን አንድ ጊዜ ሸዋሮቢት፣ አንድ ጊዜ ዝዋይ፣ አንድ ጊዜ ጨለማ ቤት እየተባሉ እየተሰቃዩ ያሉትና ትናንትና ፍርድ ቤት እኔም ሌሎችም ሰዎች ተገኝተን ነበርና የመጨረሻ የሚዘገንን ነገር ነው እያየን ያለ ነው። እሳቸውም ሕይወቴ አደጋ ላይ ነው ሊገሉኝ ይችላሉ እስከ ማለት ነው የደረሱት። እኛ እንግዲህ ልምድ አለን። ከዚህ በፊት ምንም እንኳ በወቅቱ እስር ቤት በሆንም ሳሙኤል አወቀ ሊገሉኝ ነው እያለ እየተናገረ ነው የተገደለውና ሰላማዊ ትግል ብለን ህግ አለ፣ ስርዓት አለ፣ መንግስት አለ ብለን እየሰራን በመንግስት በሚተዳደር ተቋም ውስጥ ወይ በመንግስት ይተዳደራል ተብሎ በሚታሰብ ተቋም ውስጥ እንዲህ አይነት ነገር መደረጉን የምናወግዝ መሆኑን በተደጋጋሚ ያቀረቡት አቤቱታ ያቷግባው ስላልተሰማ አሁን ፓርቲው ጭምር ተባብሮ ወደ ክስ ልንወስድ እየተዘጋጀን መሆናችንን ለመግለጽ ነው የዛሬው መግለጫችን። በተለያዩ የስራ አጋጣሚዎች ፍርድ ቤት በተገኘንባቸው ጊዜያቶች የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጨምሮ የተለያዩ የመንግስት ተቋማት በተለይ የማረሚያ ቤት ኃላፊዎች የፍርድ ቤት ትዕዛዝ ሲጥሱ አስተውለናል። በዳኞች በኩልም ለይስሙን ላይ ፖሊስ መኮንን በችሎት ሞባይል ስልክ ለምን አላጠፋህም ብሎ ከማስጠንቀቅና ኃይለ ቃል ከመናገር የዘለለ እርምጃ ሲወስዱ አይስተዋሉም። ከዚህ ልምድ በመነሳት ጉዳዩ በክስ ይፈታል ብላችሁ ተስፋ አድርጋችኋል ወይ ተብሎ ከዶይቼ ቨለ የቀረበ ጥያቄ አቶ የሸዋስ አሰፋ ሲመልሱ አማራጭ ስለጠፋ ብቻ ነው ሆነን አይተነዋል። እኛም ፍርድ ቤት ይፈታ ብሎ ያዘዘው ወይም መፈቻ የጻፈለት ሰው ሳምንት፣ ወር ሁለት ወር ሶስት ወር ሲቀመጥ አይተናል። እኛም እዛው እስር ቤት ውስጥ ሆናል። ስለዚህ እንግዲህ አስፈጻሚው ከህግ ተርጓሚውም ከህግ አውጭውም በላይ መሆኑን ማጋለጥ ነው አንዱ ነገር። የዛሬው ግን ዋና ዓላማ የወንድማችንን ህይወት ማዳን ነው። አሁን በእውነት በጣም ስጋት ላይ ነን እኛም፣ እሱም እንደገለጸልን በጣም ስጋት ላይ ነን። አያደርጉትም ማለት አይቻልም። እንግዲህ አንዱ መንገድ ተስፋ በሌለበትም ሁኔታ መጮህ ተስፋ ማድረግ ነውእና ለወንድማችን ለትግል አጋራችን ጩኸታችን ማሰማት አለብን ከሚል ነው። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም